የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዛሬ ምሽት በጋቢና ቪኦኤ ሴቶች ላይ በተለይ የጾታዊ ጥቃቶች ሊደርሱ ይችላሉ። ወይዘሪት ጽዮን ተፈራ ናቸው። የኮቪድ-19 ወረርሽኝ በኢትዮጵያን ህጻናት ላይ እየፈጠረ ስላለው ጫና በምሽቱ ይነግሩናል። በሌላ በኩል ደግሞ የኪነ ጥበብ ሰዎች በቡራዩና አካባቢዋ ህዝብን ሲያነቁ ስለመዋላቸውም ሰምተናል ነገ ከነገ ወዲያ ልንገናኝ ልንቀጥል፣ ይህም በሽታ ልንገታው፣ ልናቆመ፣ ልንገለው የምንችለው ዛሬ ስንተባበር። በኦሮምኛ ኪነ ጥበብ ስራዎቹ የሚታወቀው አርቲስት ሁምኔቻ አሰፋ ነው። ዝርዝር ጉዳዩ በምሽቱ ይደመጣል። ሰላም፣ እንዴት አምሽታችኋል? እኒህና ሌሎች ተጨማሪ ጉዳዮችን የምትሰሙበት ጋቢና ቢና ቪኦኤ ተጀምሯል። የሚተላለፈው ከአሜሪካ ድምፅ ነው። ሀብታሙ ስዩም መርሃ ግብሩን እመራለሁ። ኤደን ገረመው ደግሞ አስከትላ የዓለምን ውሎና አዳር ባጭሩ ታስቃኝናለች። አመሰግናለሁ ሀብታሙ። ኢትዮጵያ የጤና ጥበቃ ሚኒስቴር በዛሬው እለት ባወጣው የፌስቡክ መግለጫ መሰረት ኢትዮጵያ ውስጥ ባለፉት 24 ሰዓታት ውስጥ ከተደረጉ 41 የላቦራቶሪ ምርመራዎች ውስጥ ሰባት ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። ይህም በአጠቃላይ በሀገሪቱ በኮሮና ቫይረስ የተያዙ ሰዎችን ቁጥር 92 አድርሶታል። ከኮሮና ቫይረስ ስጋት ጋር በተያያዘ በድሬዷ አስተዳደር ለ17 ቀናት ተዘግቶ የነበሩት የአሸዋ እና ታይዋን ገበያዎች ዳግም ስራ ጀምረዋል። በአንጻሩ ጫት ተራ ተብሎ የሚታወቀው የድሬዳዋ ዋናው የጫት መገበያያ ስፍራ ተዘግቶ በሶስት የከተማዋ ሜዳማ ቦታዎች የጫት ግብይት እንዲካሄድ የከተማዋ አስተዳደር ወስኗል። ተዘግተው የነበሩ አብዛኞቹ ሆቴሎችና ቡና ቤቶችም እንዲከፈቱ ተፈቅዷል። ከድሬዳዋ መውጣትና መግባት ተከልክለው የነበሩ የሕዝብ ትራንስፖርት አገልግሎት ሰጪዎችም በግማሽ የመጫን አቅማቸው ስራቸውን እንዲጀምሩ ተፈቅዶላቸዋል። በሐረሪ ክልልም ተመሳሳይ የማሻሻያ እርምጃዎች እየተወሰዱ ሲሆን የድሬዳዋ የጤና ቢሮ ግን በእነዚህ ማሻሻያዎች ህብረተሰቡ ሊዘናጋ አይገባም ብሏል። ዘገባውን ያደረሰን አዲስ ቸኮል ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ድምፅን የሚያስተዳድረውን ተቋም ጨምሮ ለሌሎች ቁልፍ የአስተዳደር ቦታዎች የመለመሏቸውን ሰዎች የአሜሪካ ኮንግረስ ማጽደቅ አለመቻሉን ተከትሎ ምክር ቤቱን እንደሚበትኑ ዝተዋል። በአሜሪካ ህገ መንግስት አንቀጽ ሁለት ክፍል ሶስት የተቀመጠውን ስልጣኑን ተጠቅሞ ኮንግረሱን የበተነ ፕሬዚዳንት እስካሁን ድረስ በአሜሪካ ታሪክ ውስጥ አልተከሰተም። የጥናታዊ ፊልም ባለሙያ የሆነው ማይክል ፓክ የዩናይትድ ስቴትስ ዓለም አቀፍ ሚዲያ ኤጀንሲን እንዲያስተዳድር የተመረጠ ሲሆን ይህም በፕሬዝዳንቱ ተመርጠው የኮንግረስና የሴኔቱን ይሁንታ ከሚጠብቁ አስራ አምስት ግለሰቦች አንዱ ነው። ፕሬዝዳንቱ ትላንትና በሮዝ መናፈሻ በሰጡት መግለጫ ሌሎች ለተለያዩ ክፍት የአስተዳደሩ ቦታዎች ይሰሩልኛል ያሏቸውን ሰዎች ዘርዝረዋል። ፕሬዚዳንቱ በዚሁ መግለጫ ላይ የአሜሪካ ድምፅን ያስተዳደር ያሉትን ማይክል ፓክን ለሁለት አመታት ያክል በእጩነት እንዳቀረቡና ኮንግረሱ ግን ሊያጸድቀው እንዳልቻለ አመላክተዋል። ከዚሁ ጋርም አያይዘው የአሜሪካ ድምፅ የሚያስተላልፋቸውን ፕሮግራሞች ሰምታችሁ ከሆነ መልካም አይደሉም፣ ስለ አሜሪካ የሚናገሯቸው ነገሮችም መጥፎዎች ናቸው። እናም ማይክል ፓክ የተሻለ ስራ መስራት ይችላል ሆኖም ለሁለት አመታት ያክል አስጠብቀውታል ብለዋል። የአሜሪካ ድምፅ ኃላፊዎች ረቡዕ ዕለት የፕሬዚዳንት ዶናልድ ትራምፕን ወቀሳ አጣጥለውታል። የአሜሪካ ድምፅ ላለፉት ሰባ አምስት ዓመታት የአሜሪካውያንን ታሪክ ለቀሪው የዓለም ህዝብ ለማሳወቅ ተልእኮና እውነታን በመመርኮዝ ፈጽሟል። ለረዥም ጊዜም እንዳሳወቅ ነው። እኛም በአሜሪካን ህገ መንግስት የመጀመሪያው የሆነውን የመናገርና ሀሳብና እምነትን በነጻነት የመግለጽ መብት ለቀሪው ዓለምና ህዝብ ስናከፋፍል ነበር ሲሉ የአሜሪካ ድምፅ ዳይሬክተር አማንዳ ቤኔት በመግለጫ አስታውቀዋል። ዳይሬክተሯ ለአሜሪካ ድምፅ ሰራተኞች በላኩት ኢሜይል ላይ ብዙ ስራዎች ከፊታችን አሉብን፣ ከባድና እጅግ ጠቃሚ ስራዎችም አሉብን። ስለዚህ ከፊታችን ካለው ስራ መዘናጋት የለብንም ብለዋል። የፑሊትዘር ፕራይዝ አሸናፊ የሆኑት አማንዳ ቤኔት በባራክ ኦባማ አስተዳደር ዘመን በአሜሪካ ድምፅ ዳይሬክተር ሆኖ ተሹመው ድርጅቱን ለአራት ዓመታት ያክል አገልግለዋል። ዳይሬክተሯ በአሜሪካ ድምፅ የ ሰባ አምስት ዓመታት ጉዞ 29ኛዋ አስተዳዳሪ ናቸው። ለአሜሪካ ፕሬዚዳንት የዴሞክራቲክ ፓርቲን ወክለው የሚወዳደሩት ጆ ባይደን የሚመርጧቸው ምክትል ፕሬዝዳንት ማንነት ከመቼውም ጊዜ በላይ አጓጊ ሆኗል። ጆ ባይደን ምክትል ፕሬዝዳንታቸው ሴት እንደሚሆኑ ቃል የገቡ ሲሆን ትንበያዎችም የሚመርጧቸው ሴት ከሴኔቱ አባላት መካከል እንደሚሆኑ ይጠቁማሉ። ሆኖም እንደ አሜሪካ ድምጹ ብራያን ፓድን ዘገባ ደግሞ የተከሰተውን የማህበረሰብ የጤና ቀውስ በብቃት መወጣት የሚችል ሰው ምርጫቸው ሊሆን እንደሚችል ይጠቁማል። የቀድሞ ፕሬዝዳንት ባራክ ኦባማ ለእጩ ጆ ባይደን ያላቸውን ድጋፍ ማክሰኞ ዕለት ማታ ማሳወቃቸው ይታወቃል። አድማጮች፣ ለሰዓቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። አይደን ገረመው ነበርኩ ከዋሽንግተን ዲሲ ጋቢና። ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ ይገኛል። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ኮቪድ-19 ባስከተለው ዓለም አቀፋዊ ንዝረት ያልተነቃነቀ ምሰሶ በቀጥታም ሆነ በተዘዋዋሪ ጫና ያልቀመሰ ሰው ያለ አይመስልም። ከእነዚህ መካከል የነገው ዓለም ተረካቢዎች ሕፃናትም ይገኛሉ። በእነሱ ላይ እየተው ስላለው ጫና ቆየት ብለን እናነሳሳለን። ከዚያ በፊት ግን ስለ አንድ ሰናይ እንቅስቃሴ እንንገራቸው። ሀሽታግ ልነሱም የተሰኘ የበይነ መረብ እንቅስቃሴ አዲስ አበባ ውስጥ ያሉ ችግረኛ ቤተሰቦች በኮቪድ-19 ወረርሽኝ ሳቢያ እንዳይጎዱ በማሰብ የምግብና የንጽህና መጠበቂያ ቁሳቁሶችን በማሰባሰብ እያደለ ይገኛል። ኤደን ገረመው ከእንቅስቃሴው መስራች እንቁ እስጢፋኖስ ጋር ቆይታ አድርጋለች። ተከታዩንም አሰናድታለች። ኮቪድ-19ን ለመከላከል በሚደረግ አካላዊ መራራቅና የእንቅስቃሴ ገደብ ሳቢያ በተዘጉ ስራዎች ምክንያት መተዳደሪያቸው በዕለት ተዕለት ገቢ ላይ የተመሰረተ ብዙዎች ለስጋት ተጋልጧል። ይህንን ማህበራዊ ሸክም ከችግረኛ ወገኖች ላይ ለመቀነስ ሀሽታግ ለእነሱም የተሰኘ የበይነ መረብ እንቅስቃሴ የምግብና የንጽህና ቁሳቁሶችን በባልዲ እያሸገ ይሰጣል። የእንቅስቃሴው መስራች እንቁ እስጢፋኖስ ለምን በባልዲ እንደሚያሽጉ ታስረዳለች። የመጀመሪያውን ራን በካርሶን ነበር እንዳጋጣሚ ፓርክ አርገን የሰጠ ነውና አንድ ማራት ባልሴታት ዚህን እንደዚህ ከምታረጉት ውሀ ብዙ ላይኖር ስለሚችል ለምን በባል

ባኒ ለአንድ ቤተሰብ ኢትዮጵያ ውስጥ በአገሬች አምስት ነጥሁለት አካባቢ ነው አንድ ቤተሰብ ውስጥ የሚኖረው። እኛ ለአምስት ሰው የሚሆን እቃ ነው የምናረገው ማለት ነው። በአንድ ቤተሰብ እቃ ውስጥ ያ የንጽህና እቃ የምንላቸዋለህ ሳሙና፣ ሶስት ፌስ መሳን ታይዞ አሁን ጊዜው ያንን ስለሚጠይቅ ፌስ ማስክና ሳኒታይዘር ግሎ አርገን ከዛ ሞዴል እናደግም የንጽህና ፓርት ውስጥ እዛው ባልን እስከዛ ደግሞ ምግብና ደረቅ ምግብ የምንላስራል ነው መኮሮኒ ዘይት፣ እሱን ደግሞ ከምግብ ሳይት እያደረግን ነው አንድ ላይ በሰው ቁጥር ያደረስ ነው። አሁን ከትላንትና ወዲያ አንድ ሺ አምስት መቶ ይሄ ማለት ፋሚሊ ቁጥር ደግሞ ሲሆን ሶስት መቶ ፋሚሊዎችም አለ ወይም ሶስት መቶ ሶልድ እና አዲስ አበባ ውስጥ የድሃ ድሃ የሚባላለን እነሱ ጋር ሄደሽ ስታይ አንድ ቤት በጣም ሰው ነው የሚኖረው ምናምን። በዚህ አትሊስት አምስት አምስት እያሳውቅ ናቸው ለአምስት ለአምስት ሰው ይሆን እያንዳንዱ ከአንድ አለው ያንን መጠቀም እንዲችሉ ለአንድ ቤተሰብ ይሆናል ብለን ያሰብነው ስለሆነ ያንን መጠቀም እንዲችሉ አርገን እናያዘጋጀ እንቁ ልገሳ የሚያደርጉት ከቀበሌና ከወረዳ በሚያገኟቸው መረጃዎች ላይ መሆኑን ጠቁማ ለበሽታው ቢጋለጡ የበለጠ ይጎዳሉ ለሚሏቸው የሕብረተሰብ ክፍሎችም ቅድሚያ እንደሚሰጡም ትናገራለች። ማህበራዊ ሚዲያ ላይ ያው አሁን ማህበራዊ ሚዲያ በጣም ፓወር አለው አይደለ? እሱ ላይ ም ሪስፖንድ አድርግ የተለያየ ሰው ሁሉም በሚችለው ነገር በእውቀቱ የሚሰት የሚችል በእውቀቱ ከሱ ፋይናንሽል መርዳት የሚፈልግና የሚችል ሰው ፋይናንሽል ለመርዳት የተለያየ ሰው መጣ ማለት ነው። የእኛን የሚለየው ምንድን ነው? ብር አንቀበልም፣ እኛ ብር አንቀበልም። እቃኑን የሚቀበለው ያንን ዕቃ ተቀብለን እኛ ለእነሱም የሚል ከርካቴ ጃለች ያሰብነ እንዲህ ያሰብ ነው ስጹም ብለን አረግን። ጥሩነቱ ምንድን ነው? በጊዜ ሂደት መሰቅ ከጀመርም በኋላ ሁሉም ሰው የተለያየ ሀሳብ ይሰጠን ነበረ። ከዛ ያንን እየጨመርን እየጨመርን እኛም እቃውን እያስተካከልን ለሰው በሚያስፈልግ መልኩ እያስተካከልን መጽበት ጀመርን ማለት ነው። የድሀ ድሀ የሚባሉት እኛ ሀገር ውስጥ በየክፍለ ከተማ በዛ ስም ድሃ ድሀ ተብሎ ያው ለመጣት ቢከብደንም በዛ ስም እነሱ ሊስት አላቸው በየክፍለ ከተማው በየወረዳው ማለት ሊስት እየሄድን ለምን ድግምጋሚ ም እንዳይኖር ይረዳል። አሁን ፍት ባንኩ ስካን ሶስት ክፍለ ከተማዎች ሊሄድ ነው አዲስ አበባ ውስጥ ካሉ ክፍለ ከተማዎች እና ንፋስ ስልክ እንሄዳለን። ሊስቱን እናወጣና በዛ ሊስት መሰረት የመቶ ቤተሰብ እነሱ ወደ ሁለት ሺህ ሶስት ሺህ በየክፍለ ከተማው ሊኖራቸው ይችላል። ያንን ቤተሰብ እያደረሰ እንመጣለን ማለት ነው ነገር ግን ሞር ኮንሰርንድ የሆን ነው እና እነሱ በንነብ ናቸው ብለን ስለምናስብ ነው። ስለዚህ ከይዘን ከበሽታም ከምንም ማንጻ ይታል ብለን በማሰብ አሁን ብን ካንሰር ፔሽንቶችን ባለፈው ያው እነሱ በዚህ በሽታ ቢጋለጡ በጣም የመጎዳት እድላቸው ከፍተኛ ነው ብለን ስላሰብን ማለት ነው እና ከነዚህ ሊስት ውጪ ሰጠነው አንድ የአካል ጉዳተኞች ደግሞ እነሱም የተወሰነ ፈተናል። እነሱም የተሰኘው ይህ የበይነ መረብ እንቅስቃሴ ከተጀመረ የአንድ ወር ጊዜ እንደማይበልጠው የምትናገረው እንቁ በማህበራዊ ሚዲያ ላይ ባደረጓቸው ጥሪዎች ብዙ ለጋሶችን ቢያገኙም አሁንም ግን ገና ችግሩ ስላልተነካ ሰዎች እነሱንም ሆነ ሌሎች ግብረ ሰናዮችንና መንግስትን እንዲደግፉ ጥሪ አድርጋለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። የኮቪድ-19 ወረርሽኝ ፈተና ያልደቀንበት የዓለም ዋልታ ያለ አይመስልም። ዓለምን የሚጋራት ሕዝብ ሁሉ በየፈርጁ በሽታው የተወው ጫና ደርሶበታል። ሕፃናትንም አለየም። ህጻናት ለተለያየ የጉልበት ብዝበዛና እንዲሁም ለተለያየ አይነት አቢዮስ ሊያጋልጣቸው ይችላል። የአይምና የወርልድ ባንክ ሪፖርትም እንደሚያሳየው እስከ መቶ ቢሊዮን የአሜሪካ ዶላር የሚደርስ የኢኮኖሚ ድጋፍ ከሳራ ከሰራ በታች ያሉ ሀገራት እንደሚያስፈልጋቸው አመላክታል። እና ያ የሚያሳየው ትልቅ የሆነ ኢኮኖሚ ተጽዕኖ ነው። ያም በተለይ በተጋላጭ የሆኑ ቤተሰብና ህጻናት ላይ የሚኖረው ተጽዕኖ ይኖረዋል። ወይዘሪት ጽዮን ተፈራ ናቸው። በህጻናት አድን ድርጅት ወይም ሴቭ ዘ ቺልድረን የህጻናት ጥበቃ ዘርፍ ኃላፊ ሆኖ ያገለግላሉ። ቀደም ብለው ከጠቀሱት የዓለም የኢኮኖሚ ድቀት የወለዳቸው ጫናዎች በተጨማሪ በሽታው የህጻናት መሠረታዊ መብቶች ላይም አደጋ እንደደቀነ ያውሳሉ። ሌላው ያው የትምህርት ላይ ያለው ተጽዕኖ ነው። እንደምናውቀው እንግዲህ ትምህርት ቤቶችን መዝጋት አንዱ የበሽታውን መስፋፍ ለመቆጣጠር መንግስታት እየወሰዱ ያሉት ሜዥር ነው። ያ አንድ ወሳኝ ነገር ነው። ያው በሽታው መስፋፋት ለመቆጣጠር ሆኖም ግን ህጻናት ከትምህርት ቤት ውጪ መሆናቸው በቤት ውስጥ ለተለያየ የቤተሰብ ላይ የሚኖር ተጽዕኖ አለው። ያም ደግሞ ህጻናቱ ላይ የሚፈጥረው ስትረስ ሊኖር ይችላል። ከዛም በተጨማሪ መንግስት ያው እየወሰደ ያለው እርምጃ አለ። ያንን ለማድረስ በቴሌቪዥንና በሬዲዮ ህጻናት ትምህርታቸው እንዲከታተሉ ለማድረግ የተጀመሩ ሁኔታዎች አሉ። ሆኖም ግን ያ በቤት ውስጥ ትምህርትን መከታተል የሚጠበቀውን ያክል ኳሊቲ ጥራት ያለው ትምህርት ማግኘታቸውን ማረጋገጫ ሊሆን አይችልም። አብዛኞቹ ህፃናት ከአደጋ ማምለጥ የሚችሉበት ጉልበትና አስተሳሰብ ገና ባለማጎልበታቸው ይህ ሰሞን የደቀነባቸው የአደጋ ግዝፈት የሚገመት ነው። ከህፃናቱ መካከል ደግሞ ጫናና የአደጋ ተጋላጭነት የበለጠ የሚጠናባቸው አሉ። ለምሳሌ ሴት ህፃናት። በተለይ በሴት ልጆች ላይ ደግሞ የሚደርስ ጥቃት ሊኖር ይችላል። እንደምናውቀው በሀገራችን ሴቶች ሴት ልጅ እና እንዲሁም እናቶች ቤተሰብን የመንከባከብ በተለይ የታመሙ ሰዎችን የመንከባከብ ኃላፊነት አለባቸው። በዛ ውስጥም በተለይ ሴት ልጆች ለበሽታዊ መጋለጥ ሂደታቸው ከፍተኛ ሊሆን ይችላል የሚል ነገር አለ። እንግዲህ ያንን ያመላክታል ያሉ ጥናቶች እንደሚያሳዩት፣ ከዛም በተጨማሪ በቤት ውስጥ የሚደርስ ደግሞ ቫዮለንስ ሊኖር ይችላል። ሴቶች ላይ በተለይ የፆታዊ ጥቃቶች ሊደርሱ ይችላሉ። ለምሳሌ እንደ ኤቦላ አይነት የዲዚዝ አውትብሬክ የምንለው በተከሰተ ጊዜ እንደዚህ አይነት በሴቶች ላይ የሚደርስ ፆታዊ ጥቃት ከፍተኛ እንደነበረ ሪፖርቶች ያሳዩናል። በዚህኛውም እንዲሁ ቤት ውስጥ ከመሆናቸው አንጻር የሚደርሰው ጥቃት ሊጨምር ይችላል የሚል አመላካች ሁኔታ አለ። ኢትዮጵያ ውስጥ በተፈጠሩ የተለያዩ ግጭቶች ቀያቸውን ለቀው በመጠለያ ጣቢያዎች ተጠጉ በሺዎች የሚቆጠሩ ህጻናት አሉ። ከዚህ በተጨማሪ ከጎረቤት ሀገር አደጋ ሸሽተው ወደ ኢትዮጵያ ግዛት ውስጥ የዘለቁ በተለያዩ የስደተኛ ጣቢያዎች የሚገኙ ህጻናትም ይገኛሉ። ለእኒህ ህጻናት እንዲህ ያለው ሰሞን ተግዳሮቱ ይበዛበታል ይላሉ ወይዘርት ሲሆን በመጠለያ ካምፖች ውስጥ ያሉ ሰዎች በአብዛኛው ተጠቅጥቆ ክራውድድ በሆነ ሁኔታ የመኖር ሁኔታ አለ። ለንጽህና መጠበቂያ፣ ሕክምና ድጋፍ እንዲሁም ሌሎች ከኢኮኖሚ ጋር የተያዙ ድጋፎቻቸው አናሳ የሚሆኑበት ሁኔታ አለ። በአብዛኛው ያው ያለው አሁን ያለውን ሪያሊቲ ስናየው ማለት ነው። ከዛ በተጨማሪ እንግዲህ ልጆች ትምህርት ቤት አይሄዱም። ሌሎች መቆያ ቦታዎች ላይ መቆየት አይችሉም። አሁን ካለው ሁኔታ አንጻር እነሱን ለመጠበቅ ሲባል ስለዚህ ሁሉም ቤት ተሰብስቦን ያለው ስለዚህ ቤት ውስጥ ያለው ጫና አብሮ ሊጨምር ይችላል እና የእነሱ በአንድ ቤተሰባቸው መሆን የተለያየ የጤና ወይም በሽታው በመሀል ከገባ የመስፋፋቱን ሁኔታ ከፍተኛ ሊያደረገው ይችላል የሚል እንግዲህ አመላካች ነገሮች አሉ ከተለያዩ የምናያቸው ሪፖርቶች። ከዛ በተጨማሪ ደግሞ እነዚህ ህብረተሰብ መካከል ወላጆቻቸውን ያጡና ወይም አላካምፓኒ የምንላቸዋሉ የተነጠሉ ህጻናት ብዙ አሉ በተለይ በሪፊውጂ ካምፖች ላይ ስናይ በጣም ብዙ ህጻናት ከወላጆቻቸው ተነጥለው ወይንም ወላጆቻቸውን አጥተው የሚኖሩበት ሁኔታ አለ እና የእነሱ ተጋላጭነት ደግሞ የበለጠ የሰፋ ሊሆን ይችላል። ምክንያቱም ቤት ውስጥ ሆኖ ጥንቃቄን ለልጆቹ ጠብቆ የሚያስፈልገውን እንክብካቤ የሚሰጣቸው አካል የማይኖሩበት ሁኔታ ሊኖር ስለሚችል የህፃናት አድን ድርጅት የህፃናት ጥበቃ ዘርፍ ኃላፊ ወይዘሪት ጽዮን ተፈራ፣ ከዚህ በተጨማሪ ከሌሎች ሀገራት የመጡ ሰዎችን ከኮቪድ-19 መዛመት ጋር አያይዞ መፈረጅ ስደተኞችን ለመገለል እየዳረጋቸው እንደሆነም ይናገራሉ። ወቅቱን ተከትሎ በሚሰራጩ መረጃዎች ሰበብ ህጻናት ለስነ ልቦና ጭንቀት የሚዳረጉበት አጋጣሚ እንደሚኖርም ህጻናት የሚያዩት የሚሰሙት ነገር በለጋ ጭንቅላታቸው የመታተሙ ነገር ያሳስባቸዋል። አሁን ሰዓት ላይ መንግስት መንግስት ያሉን አካላት በሚዲያ በጣም ኢንቴንሲቭ የሆነ ሰፊ የሆነ በሽታውን ለመቆጣጠር የሚያስችል የተለያዩ የመከላከያ መንገዶችን እንዲሁም ደግሞ የበሽታው ስፋት ምን ያህል እንደሆነ በተለያየ ሀገር ላይ ያደረሰውን ነገር የሚያሳዩበት የሚዲያ ከቨሬጅ አለ እና ያንን ነገር ህጻናት የማየታቸው እና ቤተሰብም ሲወያይ የምስማት እድላቸው የሰፋ ነው እና በዛ ውስጥም ህጻናት የመጨነቅ እንዲሁም ቤተሰቤን ቤተሰብ አባል ወላጆችን ወይም ራሴን ታምሜ ልሞት እችላለሁ፣ ላጣ እችላለሁ የሚለው ፍርሃት ህጻናት ላይ የሚፈጥረው ሳይኮሎጂካል ስትረስ ሊኖር ይችላል። ተቋማቸው ወትሮ ይሰጥ የነበረው የሰብአዊ ድጋፍና ማህበረሰብ አቀፍ ተግባር በወረርሽኙ ምክንያት እንዳይቋረጥ እየለፋ መሆኑን የሚናገሩት ወይዘር ጽዮን ሕፃናትና ቤተሰብ ላይ ትኩረት ያደረጉ የግንዛቤ ስራዎችን በመስራት ላይ እንዳሉም ይናገራሉ። በተለይ ሕፃናት ከትምህርት ርቀው መሰንበታቸውን ከበጎ ያልቆጠረው ተቋማቸው ከኢትዮጵያ መንግሥት መስሪያ ቤቶች ጋር በመጣመር አዳዲስ አማራጮችን ለመጀመር መዘጋጀቱን ያወሳሉ። የትምህርት ቢሮ ምንድሮ ሚኒስትሪ ኦፍ ኤዱኬሽን እና ከዩኒሴፍ ጋር አብረን ሆነን በተለይ የመጀመሪያ ደረጃ ትምህርትን ለማስቀጠል በሬዲዮ እና በቴሌቪዥን ያለውን የትምህርት ፕሮግራም በአምስት ቋንቋ እንዲቀጥል ለማድረግ እና ልጆች በዛ ውስጥ ተደራሽነት እንዲኖራቸው ለማድረግ ለመስራት የጀመርነው ስራዎች አሉ። እንግዲህ ከዚህ በተጨማሪ ያው የተለያዩ ድጋፎችን ለማግኘት ሴቭ ዘ ችልድረን ብዙ ስራ እየሰራ ነው። ያ ግሎባሊ የሚሰራው ሰንድሬ እያደረገ ያለበት ሁኔታ አለ። ኢትዮጵያ ላይ ምልክ እንዲሁ በተመሳሳይ ድጋፍ ልንሰጥ የምንችልበትን ገንዘብ ድጋፎች ነው የማሰባሰብ ስራን አተኩረን እንሰራለን። የሕጻናት አድን ድርጅት በመላው ዓለም ላይ የሕጻናትን ሁለንተናዊ ደህንነት ለማስጠበቅ ለሚሰራቸው ስራዎች የሚሆን የገንዘብ ማሰባሰብ ዘመቻም ጀምሯል። ተቋሙ በምስራቅና በደቡብ አፍሪቃ ሀገራት ለሚሰራቸው አፋጣኝ ሥራዎች ይበጀው ዘንድ ደግሞ ዓለም አቀፉን ማኅበረሰብ የ30 ሚሊዮን ዶላር ድጋፍ መጠየቁንም ተረድተናል። ጥበብ ፈጥኖ ከልብ እንደሚቀር የተረዱ የሚመስሉ የኦሮሞ ቲያትርና ፊልም ባለሙያዎች ማህበር አባላት በኦሮሚያ ክልል የተለያዩ አካባቢዎች የሚያደርጉትን የኮሮና ቫይረስ የግንዛቤ ማስጨበጫ ቅስቀሳ ቀጥለዋል። የቡራዩ ከተማ አስተዳደር የጤና ባለሙያዎችን የሃይማኖት አባቶችና በጎ ፈቃደኛ ወጣቶችን በማስተባበር በትናንትና ዕለት ባዘጋጀው ስነ ስርዓትም ላይ አባላቱ ተሳታፊ ሆነዋል። ፀሐይ ዳምጠው በስፍራው በመገኘት ስነ ስርዓቱን ተከታትላለች። የኦሮሞ ቲያትርና ፊልም ቡድን አባላት በትናንትናው ቅስቀሳ የተሳተፉት በግንዛቤ ማስጨበጫው ከጤና ባለሙያዎች ከሃይማኖት አባቶችና ከከተማው አስተዳደር ጋር በመሆን ነው። ህብረተሰቡ የሚተላለፉ መልእክቶችን ተግባራዊ ማድረግ ይገባል ብለዋል በመልእክታቸውም። በመርሃ ግብሩ ላይ ከተገኙት አንዱ አርቲስቱ ምኔቻ አሰፋ ህብረተሰቡ ቫይረሱን በመከላከል ላይ ትኩረት እንዲሰጥ ነው ያሳስበው። በተለይ መሰብሰቡ በጣም አግባብ አለመሰብሰብ መሰብሰብ የለብንም፣ መሰብሰብ የለብንም። ስንሰበሰብ ርቀታችንን መጠበቅ አለብን። በየጊዜው እጃችንን ቶሎ ቶሎ መታጠብ ግዴታችን፣ እንደ ግዴታ መውሰድ አለብን። አሁን እንጠባበቅ። እኔ ዛሬ ስኖ ነገ አገኘል፣ ነገ ከነገ ወዲያ ልንገናኝ፣ ልንቀጥል። ይህም በሽታ ልንገታው፣ ልናቆመው፣ ልንገለው የምንችለው ዛሬ ስንተባበቅ። በተለይም ከትንሣኤ በዓል ጋር ተያይዞ ጥሬ ምግቦችን ከመመገብ እንቆጠብ መልእክት አስተላልፏል። ስስተር ጫልቱ በብራዩ ከተማ ጤና ጣቢያ ውስጥ የሚያገለግሉ የጤና ባለሙያ ናቸው። ህብረተሰቡ ራሱን ከቫይረሱ ለመጠበቅ የሚያደርጋቸው ጥንቃቄዎች መበረታታት አለባቸው ይላሉ። ነገር ግን አሁንም የተዘነጉ ነገሮች እንዳሉ አስታውሰው ጥንቃቄ መደረግ እንዳለበት አስገንዝበዋል። ሰዎች እጅ በመታጠብ በቀን አንዴ ሁለቴ ሶስቴውን ነው የሚቆጥሩት እንጂ ተቀራርቦ መሄድ በጣም right in them. ይሄ ለዚህ በሽታ ማስተላለፍ በጣም ሰፊ ሚና ይጫወታል። ለሰዎች ስትናገሪ አሁን ተራርቆ ከሄዱ ትንሽ ቆይቶ ተጠጋግቶ ተያይዞ ተቃቅፎ ሲሄዱ መንገድ ላይ ይታያል። ይሄ ደግሞ ጥሩ ነገር አይደለም። ለህብረተሰቡ አሁንም የሚበልጥ በየአቅጣጫው በየትም ትምህርት መሰጠት ስለሚያስፈልግ እየሰጠን ነው ማለት ነው። ተራርቆ በመሄድና እጅ በመታጠብ ሀገራችንን ህብረተሰባችንን ማዳ ከቻል ይሄ ቀላል ነገር ነው። ከዚህ የበለጠ በርደን ቢሰጠን ኑሮ ምንም ሆን ነበር የሚለው ለህብረተሰቡ፣ ህብረተሰቡ እናሳያለን። እስቲ ለዚህ ለደሀ አገር ማለት ነው፣ በቀን መቶ መቶ ተገዝቶ የሚጠቀም ነገር ቢሆን ማን ይችላል? አሁን ግን እጃችን በመታጠብ እና እርቀታችን በመጠበቅ እጅ ብለህ እጅ ለመጨባበቅ ይሄንን በሽታ የምንከላከል ከሆነ በጣም ቀላል ስለሆነ አደራ ጭምር ነው ለህብረተሰብ የምለው። የከተማው ከንቲባ አቶ ሰለሞን ፈዬ በተሽከርካሪ በመዘዋወር ነዋሪው የግል ንጽህናና የአካላዊ ርቀቱን በመጠበቅ ራሱን ከኮሮና ቫይረስ ስርጭት እንዲከላከል ቀስቅሰዋል። የቅስቀሳውንም ዓላማ ገልጿል። ህብረተሰቡ ግንዛቤ አግኝተዋል። ነገር ግን አተገባበሩ ላይ ችግር ስላለበት በተለይም ማህበራዊ ርቀቱን ጠብቆ ከማንቀሳቀስ አንጻር ትራንስፖርት አጠቃቀም ላይ ህብረተሰብ ከሚሰበሰብበት አካባቢም ስናይ የመሰብሰብ ቦታዎች ምልክቶች አሁንም ስላልተቋረጡ ህብረተሰቡ ግንዛቤውን በደንብ እንዲጨብጥና የጤና ባለሙያ የሚያስተላልፈውንና መንግሥት ያወጣውን አዋጆች እንዲተገብሩ በደንብ ግንዛቤውን እንዲይዙ ነው። ይህንን ለማድረግ ደግሞ ሁሉም የራሱን ድርሻ እንዲወጣ ታስቦ አርቲስቶች ከኦሮሚያም የመጡ ከተለያዩ ከተሞችም የመጡ አርቲስቶች ተሳትፈውበታል። ሁለተኛ፣ ሁሉም የሃይማኖት አመራሮች እና ተከታዮች ዛሬ ተሳትፈው በታል መልእክት እያስተላለፉ ነው ያለው። እኛም እንደ መንግስት መንግስት ያወጣውን አዋጆች፣ አስቸኳይ ጊዜ አዋጅን ለማስፈጸም የወጣው ደንቦችና መመሪያዎች ስለመጡ እሱ ላይም ግንዛቤን እንዲይዙና አጠቃላይ ይህንን በሽታ ለመሻገር ለመከላከል ቅድሚያ መሰራት ያለባቸው ጥንቃቄዎች ላይ ሰፊ ግንዛቤ እንዲያገኙና አተጋገበር ላይ ያለውን ችግር ከወዲሁ እንዲፈታ ለማስጨበጥ የሚደረግ ዓላማ ነው ማለት ነው የዛሬው ጉዟቸው። ከንቲባው አክለውም መንግስት ያወጣውን ሕግና መመሪያ ተግባራዊ ለማድረግ በቁርጠኝነት ይሰራል ብሏል። የከተማው ጤና ጥበቃ ጽፈት ቤት ኃላፊ አቶ ምዝጋና ኤረሳ በበኩላቸው በከተማው እስካሁን ስምንት ሰዎች በቫይረሱ ተጠርጥረው በለይቶ ማቆያ ክትትል ስደረግላቸው መቆየታቸውንና ገሚሶቹን ነጻ በመሆናቸው መውጣታቸውን ተናግረዋል። በእኛ ከተማም ሊገኝ ይችላል የሚል እሳቤ ይኖረናል። በአዲስ አበባም ቅርበት ካለን ከቶታል ፖፕሌሽኑ ከመነሳት ማለት ነው። ያንን ደግሞ ለመከላከል ቅድሜን አሶሌሽን ሴንተር የሚባለው እንደ ከተማ የተለያዩ አሶሌሽን ሴንተሮችን አዘጋጅተናል። አራት አሶሌሽን ሴንተሮች፣ ለዚህ የሚሆኑ ባለሙያዎችን አሰልጥነናል። እነኛ ባለሙያዎች አሁን አሶሌሽን ያስገባ ነው ለዚህ የተጠራጠሩ ሰስፔክትድ ኬስ የምንለው ወደ ስምንት ሰዎች በቡራዩ ከተማ አስገብተን ነጌቲቭ የሆኑ አሉ። ነጌቲቭ ሆኖ የወጡ ሌሎቹ ደግሞ አስራ ቀን ጠብቆ ምልክት ሳያሳዩ የቀሩት ወደ ቤታቸው የተመለሱ ስላሉ አሁን ባለው ደረጃ ወደ አራት ቦታዎች አሶሌሽን ሴንተር ከና ከሚያስፈልጉት ነገሮች ጋር አዘጋጅተን እየሰራ ነው የምንገኘው ቫይረሱ የሚገኝ ከሆነ የተለያዩ የከተማው ነዋሪዎች ህብረተሰቡ አሁንም ድረስ ግንዛቤው አናሳ መሆኑን ጠቅመው መንግስት ያስቀመጣቸውን መመሪያዎች ተግባራዊ ማድረግ እንደምገባ ተናግረዋል። Lamir Kadim sah ja የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ በላቸው፣ የመሰናዶ አርታኢ ኤልያስ አስማረ፣ የመሰናዶ አቀናባሪ ኤደን ገረመው፣ በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገሰዊ በለን ስናይ ምሽት Radio Sagalea Americati.